በጎፋ ዞን ገዜ ጎፋ ወረዳ የመሬት መንሸራተት አደጋ የሞቱት ተጨማሪ 12 ሰዎች አስከሬን መገኘቱን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ሰናይ ሰለሞን ዛሬ ማክሰኞ በሰጡት መግለጫ እስካሁን የተገኙት አስከሬኖች ጠቅላላ ቁጥር 243 መድረሱን አረጋግጠዋል። በአደጋው ቤተሰቦቻቸውን፣ ወዳጆቻቸውንና ዘመዶቻቸውን ያጡ የገዜ ጎፋ ወረዳ ነዋሪዎች አሁንም በከፍተኛ ድንጋጤና ሐዘን ውስጥ መሆናቸውንም ኃላፊዋ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጆዎች ውስጥ የሆኑ አዛውንት በመጦሪያ ዕድሜ ባለቤቴንና አስራ አምስት የቅርብ ዘመዶችን በአደጋው አጥቻለሁ ብቻ ይንቀርቻሉ ሲሉ ያሉበትን ሁኔታ ለአሜሪካ ድምፅ አስረድተዋል። የአደጋው ሰለባዎች የታሰቡበት የሶስት ቀናት ብሔራዊ የሀዘን አዋጅ ትላንት ሰኞ ሲጠናቀቅ በሁሉም የደቡብ ኢትዮጵያ ክልል አካባቢዎች አደባባይ በመውጣት በሻማ ማብራት ሀዘን የመግለጽ ስነ ስርዓት ተከናውኗል። የሐዋሳው ዘጋቢያቸው ዮናታን ዘብዴዎስ ተከታዩን አዘጋጅቷል። በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሳቻ ጎዝዲ ቀበሌ ባለፈው ሐምሌ 14ና 15 ቀን 2016 ዓ.ም ከተከሰተው የመሬት መንሸራተት አደጋ ጋር በተያያዘ እስካሁን በተደረገው የአስክሬን ፍለጋ የ243 ሟቾች አስክሬን መገኘቱን የክልሉ የመንግሥት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናሽ ሰለሞን ዛሬ ማክሰኞ በሰጡት መግለጫ አስታውቀዋል። እስካለፈው ሳምንት ቅዳሜ ሐምሌ 20 ቀን ድረስ መቶ የ231 ሟቾች አስክሬን ስለመገኘቱም የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ሲያስታውቅም ባለፉት ሁለት ቀናት ውስጥ በተደረገው ፍለጋ ደግሞ ተጨማሪ አስራ ሁለት የአደጋው ሰለባዎች አስክሬን መገኘቱን ወይዘሮ ሰናይት መግለጻቸውን ቢሮቸው በፌስቡክ የማህበራዊ ትስስር ገጹ አስታውቋል። የተገኙ አስክሬኖች የቀብር ስነ ስርዓት መፈጸሙንና በህይወት ለተገኙ አስራ አምስት ሰዎች ደግሞ አስፈላጊ ሕክምና እርዳታ የተደረገላቸው በጥሩ ደህንነት ላይ እንደሚገኙ ኃላፊዋ ተናግሯል። ወይዘሮ ሰናይት በህይወት የተረፉ በአደጋው የተጎዱና የተፈናቀሉ ሰዎችን በዘላቂነት ለመደገፍ የክልሉ መንግስት ከተለያዩ መንግስታዊና መንግስታዊ ካልሆኑ አካላት እንዲሁም ከመላው የአካባቢ ማህበረሰብ ጋራም በመተባበር ከፍተኛ ጥረት እያደረገ መሆኑንም አመልክቷል። እስካሁን በተደረገው የእርዳታ ማሰባሰብ ጥረት በአደጋው ለተጎዱ ወገኖች በጥሬ ገንዘብ ሀምሳ ሚሊዮን በዓይነትም ከሰባ ሚሊዮን ብር በላይ የሚሆን ድጋፍ ተደርጓል ብሏል። የአደጋው ክስተት አስረኛ ቀኑን ባስቆጠረበት በዛሬው ዕለትም የአስክሬን ፍለጋው እንደ ቀጠለ መሆኑን ሰለሞን ሶማ የተባሉም የአይን እማኝ ለአሜሪካ ድምፅ ተናግረዋል። አንድ አጎቴ አባቴ ታላቅ ነበረ። በጣም እድሜያቸው ወደ ሰባ አምስት እና ከዛ በላይ ይሆናሉ በግሜት እና እሳቸውም ተበልተዋል። ሶስት አጎቴ ልጆች አንድ አስተማሪና ሁለት ኢንትራንስ ዘንድሮ የለቀቁ ተበልተዋል። ሌላው ደግሞ አንድ የሁለት ታላቅ እህትና ታናሽ እህት ባሎች ተበልተዋል። ይህ ሁሉ በአንዴ በተከሰተው ናዳ ምክንያት የተበሉት ሌላ ጎት ልጅ ሌላም አለች ከህፃን ጋር አንድ ላይም ተበልታለች። የእናቴ አባት ልጅ ተበልታ አስከሬ ነው ራሱ ከስድስት ቀን በኋላ ነው ቅዳሜ ነው ያገኘነው። አሁን አባትም እዛ ውስጥ ናዳ ውስጥ ገብቶ ከዛ ሰዎች እንደምንም ብሎ ጎትቶ ነብሱም አትርፈዋል። ግን በጣም እየታመሙ ነው። በአደጋው ቤተሰቦቻቸውን ወዳጆቻቸውና ዘመዶቻቸውን ያጡ የወረዳው ነዋሪዎች በመርር ሐዘን ውስጥ መሆናቸውን እኚሁ ይማኝ ገልጸዋል። የአሜሪካ ድምፅ ካነጋገራቸው ተጎጆች ውስጥ የሆኑት አቶ ኪና ህርሲሶ የተባሉ አንድ አዛውንት በመጦሪያ ዕድሜ ባለቤቴና አስራ አምስት የቅርብ ዘመዶችን በአደጋ ወጥቻለሁ፣ ብቻዬን ቀርቻለሁ ሲሉ ያሉበትን ሁኔታ አስረድተዋል። ህዙ መጫናይ ናይታ ቃሲ ሻ ናይታ ቻሹ ናይታ ቃሲ ሚቼ ናይታ ወይዳ እኔ እንደምታይ ሽማግሌ ነኝ። አደጋው ብዙ ዘመዶቼንና ቤተሰቦቼን አጥቼ ባዶዬን አስቀርቶኛል እንደዚህ አይነት መዓት በዕድሜ አይቼ አላውቅም ሦስት የሴት ልጄ ልጆች አምስት የወንድሜ ልጆችን አራት የእህቴ ልጆችን ሦስት የሌላ ወንድሜ ልጆች በተጨማሪም ሌላ አንድ የልጅ ልጅ ሞተውብኛል ሰው ቤት ችግር አጋጥሞ ለእርዳታ ብሄድኩበት ነው አንዳንዶቹ የሞቱት ሌሎቹ ደግሞ ባሉበት ነው አፈር የበላቸው ሌሎችን ለማዳን በሄዱበት እነሱም ሞቱ ከእኔ ጋር ያረጀች ባለቤቴም ሞተች፣ አለቀች። እኔ አሁን ባዶ ነኝ፣ ቆዳ ነኝ፣ ቁርበት ነኝ፣ ምንም የለኝም። አሁን ሰርቶ እኔን የሚያበላኝ ልጅ የለኝም። አንድ ወንድም ብቻ ነው ያለኝ፣ እሱም አቅመ ደካማና በሽተኛ ነው። አሁን የሚያግዘኝ የለም። እኔው እኔ እንደሆንኩ ቀረው ሸሸራራንሸከታ ካሽ ከተናሽ ጎርደት ደስተካራ ጎርደት ጭንቅ ያጌታ ክሳከነበባ ታደሰ ታደለ የተባሉ ሌላ ተጎጂም ሁለቱንም ወላጆቻቸውን ጨምሮም በአንድ ጀንበር ብዙ የሥጋ ዘመዶቻቸውን ማጣታቸውን ገልጸው በከፍተኛ ጭንቀትና ግራ መጋባት ውስጥ እንዳሉ በስልክ ለአሜሪካ ድምፅ ተናግሯል። እናትን፣ አባትን፣ እህትን፣ ወንድምን፣ የአጎት ወንድሞች ሁለቱንም፣ የእኛ ወንድም ደግሞ ሁለቱንም ደግሞ የሁለቱም ልጆችንም አጠቃላይ ወደ አስራ ሶስት ቤተሰብ ነው ያጣሁት። እንግዲህ ምን ላድርግ? እንግዲህ ያለ ሰው ራሱን በራሱ ካላፅናና በስተቀር እንግዲህ ሰው ሁሉ እንግዲህ እዚህ የተቸገረ ስለሆነ ራሱን በራሱ ካላፅናናው ማን አለ ብዬ እንግዲህ ራሱን በራሱ እያፅናናው ነኝ። የበረታው ነኝ። ያልተገኘ አስክሬን አለኝ። የእናንተ ቤተሰብ ሆነው ከአስራ ሶስት ሁለት ሲቀር አስራ አንዱን ቀብረናል። የመሬት መንሸራተት አደጋ ቅድመ ማስጠንቀቂያ ሰጥቻለሁ ያለው የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን የመሬት መንሸራተት ሊከሰትባቸው ይችላል በሚል የለያቸው የክልሉ ዞኖችና ወረዳዎች በወላይታ ዞን ቦሎሶ ሶሬም፣ ኪንዶ ኮይሻ፣ ኡፋና፣ ኪንዶ ዳድዬ ወረዳዎች በአሪ ዞን ደቡብ አሪ፣ ሰሜን አሪና ና ባካ ዳውላ ወረዳዎች በጋሞ ዞን ደግሞ የጨንቻ ዙሪያ ዲታም፣ ዳራማሎ ና ግሬሰ ወረዳዎች እንደሆኑ ጠቁሟል። አደጋው በተከሰተበት ጎፋ ዞን የደንባ ጎፋና ኡባ ደበረ ፀሐይ ወረዳዎችን ጨምሮ በገዘ ጎፋ ወረዳም አደጋው ዳግም ሊከሰት ይችላል የሚል ስጋት መኖሩን ኮሚሽኑ አስታውቋል። ይህ በእንዲህ እንዳለ የሕዝብ ተወካዮች ምክር ቤት ያወጀው ብሔራዊ የሀዘን ቀን ትላንት ሰኞ መጠናቀቁን ተከትሎም በሁሉም የደቡብ ኢትዮጵያ ክልል ከተሞችና አካባቢዎች በአደባባይ የሻማ መብራት መርሃ ግብርና ሐዘን የመግለጽ ስነስርዓት ተከናውሏል። ከሐዘን መግለጫው ስነ ስርዓቱ ተሳታፊዎች አንዷም የአርባ ምንጭ ነዋሪዋ ወይዘሮ ገነት ሳፓም ስለተከናወነው መራ ግብር ነግረውናል። ስለሆነ የጋራ ሐዘናችን ስለሆነ ሐዘን ደርሶብናልና በዛ ነው የተሰማኝን ሐዘን የገለጽኩት። ትናንትና ከአምቦና ጎፋ ህዝብ ማለት ደግሞ አብሮ የኖሩ እህትና ወንድም አብረን ቆይተን አጭር ጊዜ ነው ከኛም የተለዩ አጠቃላይ ኢትዮጵያውያን እንደዚህ አይነት የራሳ አደጋ ዘርፍ ሐዘን ይሰማናል እና በዛ ነገር ትናንትና የመጨረሻ የሐዘን መግለጫችን ሰተናል። ለአደጋው ተጎጂዎች የሚደረገው ሰብአዊ ድጋፍ እንደቀጠለ ሲሆን ከአገር ውስጥ ድጋፍ በተጨማሪ ሐምሌ ሀያ አንድ ቀን ሁለት ሺ አስራ ስድስት አመተ ምህረት የተባበሩት አረብ ኤምሬቶች ፕሬዚዳንት መሐመድ ቢን ዘይድ ልኡክ አደጋው በተከሰተበት ከንቾ ሳቻ ጎዝድ ቀበለ በመገኘት ለተጎጂ ወገኖች ሰማንያ አምስት ቶን የሰብአዊ ድጋፍ ማስረከቡንና ሀዘንተኞችን ማጽናናቱን የክልሉ የመንግሥት ኮሚኒኬሽን ቢሮ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም